ከትላንት በስቲያ ሰኞው ማታ የሪፐብሊካን ፓርቲ አባላት ጉባኤያቸውን የከፈቱት ከአዳራሽ ውጭና ውስጥ ተቃውሞ እየተሰማ በነበረበት በከፍተኛ ሁካታ መሃል ነበር። ተቃውሞም እጩነቱ በይፋ እንዲጸድቅላቸው እየተጠባበቁ ባሉት በዶናልድ ትራምፕ ላይ የተነጣጠረ ነው። የኒውዮርኩ ባለብዙ ህንጻ ቱጃር እና ባለቤታቸው ሜላኒያ የጉባኤውን ተሳታፊዎች በዲሞክራቷ ተፎካካሪያቸው ሂላሪ ክሊንተን ዘመቻ ላይ ለማግባባት በማለም ባልተለመደ አካሄድ በጉባኤው መክፈቻ ምሽት ንግግር አሰምተዋል። የቪኦኤው የብሔራዊ ጉዳዮች ዘጋቢ ጂም መሎን ያጠናቀረውን ዘገባ ዝርዝር እንሆ። ዶናልድ ትራምፕ የተለመደውን የሪፑብሊካን ፓርቲ ጉባኤ አሰራር ተወት አድርገው በመክፈቻው ላይ ንግግር አሰምተዋል። በከፍተኛ ደረጃ ነው የምናሸንፈው። ክቡራትና ክቡራን በጣም አመሰግናቸዋለሁ። ወዲያውም ለጉባኤተኛው ባለቤታቸው ሜላኒን መድረኩ ላይ ወጥተው አስተዋወቁ። ቀጣዩዋን ቀዳማዊት እመቤት ባለቤቴን ግሩም እናት ግሩም ሴት ሳስተዋውቃችሁ ታላቅ ክብር ይሰማኛል። ሜላኒያ ትራምፕ፣ የስሎቬንያዋ ተወላጅ ሜላኒያ ባለቤታቸውን እጅጉን ድንቅ መሪ ብለው አወድሰዋል። If you want someone to fight for you and your country, I can assure you he's the guy ለናንተና ለሀገራችሁ የሚታገልላችሁ ሰው ከፈለጋችሁ የሚያዋጣችሁ ትራምፕ ነው። ያን ላረጋግጥላችሁ እችላለሁ። ፈጽሞ ወደ ኋላ አይልም። ከሁሉም በላይ ደግሞ ፈጽሞ አያሳፍራችሁም። ይሁን እንጂ የእሳቸው ንግግር የፕሬዝደንት ባራክ ኦባማ ባለቤት ሚሸል እንደ ኤሮፓውያን አቆጣጠር በሁለት ሺ ስምንት አመተ ምህረት በዲሞክራቲክ ፓርቲው ብሔራዊ ጉባኤ ላይ ካሰሙት ንግግር ጋር ቃል በቃል ተመሳሳይነት ስላለው ውዝግብ ቀስቅሷል። የትረምፕ ዘመቻ ባለስልጣናት ግን ሁለቱ ሴቶች በአጋጣሚ ተመሳሳይ ቤተሰባዊ ስሜት ስላላቸው ንግግሮቻቸው ተመሳስለው እንደሁ እንጂ ተቀንጭቦ የተኮረጀ ነገር የለም እያሉ አስተባብለዋል። ቀደም ብሎ ግን ጉባኤው በተለመደው መንገድ ነበር የተከፈተው። ይህ ጉባኤ አሁን ስርዓት ይይዛል። ሆኖም የዶናልድ ትራምፕን እጩነት የሚቃወሙ የፓርቲው አባላት እሳቸው እንዳይመረጡ ተቃውሞ አሰሙ። በጉባኤው አዳራሽ ውስጥ የታየ ከፍተኛ ስሜታዊ ትዕይንትም ነበር። የሰፈሩትን ደንቦች የምትደግፉ አይ በሉ የማትደግፉ ደግሞ ኔ በሉ። በሊቀ መንበሩ አስተያየት በመደገፍ አይ ያሉት ቁጥር ይበልጣል። ከጉባኤው አዳራሽ ውጪ ደግሞ ተቃዋሚዎች የከተማዋ የክሊቭላንድን ጎዳናዎች በመያዝ ዶናልድ ትራምፕንና ጉባኤውን መቃወማቸውን ቀጠሉ። በከፍተኛ ደረጃ የታጠቁ ኃይሎችም ተቃዋሚዎቹን ተጋፈጡ። ለአራት ቀናት በሚቆየው የሪፑብሊካን ፓርቲው ጉባኤ ነገ ሐሙስ ፕሬዚደንታዊ እጩነቱን የመቀበል ንግግር አድርገው ነው ትራምፕ ጉባኤው የሚጠናቀቀው። ያለምንም ማወላወል ልደግፋቸዋለሁ እንዳልል በደንብ አላውቃቸውም። ግን ሌላ አማራጭ ስለሌለ በደስታ ደግፋቸዋለሁ። ይሁንና ሚስተር ትራምፕን የሚደግፏቸው ሳይቀሩ ተቀናቃኛቸው ዲሞክራቷ ሂለሪ ክሊንተንን ማሸነፍ አይቻላቸው ይሆናል የሚል ስጋት እንዳላቸው ነው የሚናገሩት። ሚስስ ክሊንተን እዚያው ኦሃዮ ውስጥ ሲንሲናቲ ከተማ አንጋፋው ለጥቁሮች መብት ተሟጋች ድርጅት ኤን ደብል ሲ ፒ ጉባኤ ላይ ንግግር አድርገዋል። ሁላችንም እንደምናውቀው ክሊቭላንድ ውስጥ ሌላ ጉባኤ እየተካሄደ ነው። ተፎካካሪ ሌላ አስተያየት ሊኖረው ይችላል። እኔ በበኩሌ ግን በአሁኑ ሰዓት ሌላ የትም ቦታ መሆን አልፈልግም። እዚህ እናንተ መሃል በመሆኔ ደስተኛ ነኝ።